በአፋር ክልል ሰሜናዊ ዞን ክልሉን ከትግራይ ክልል ጋር በምታዋስ ነው አብዓላ ተብላ በምትጠራ ቦታ ላይ በየቀኑ እየተዘነዘረ ነው በተባለ ጥቃት የከተማዋና የአካባቢው ነዋሪዎች ከቀያቸው ሙሉ በሙሉ መፈናቀላቸውን የከተማዋ አስተዳደር ገለጠ። የአፋር ክልል መንግሥት ለጥቃቱ ሕወሓትን ሲከስ፣ ሕወሓት በበኩሉ እስካሁን በዚህ ጉዳይ ላይ በይፋ ያወጣው መግለጫ የለም። ከአሁን ቀደም ግን በከተማዋ ይኖሩ በነበሩ የትግራይ ተወላጆች ላይ ጥቃት ተሰንዝሯል መባሉ ተመልክቷል። በሌላ በኩል ተፈናቅለው በተለያዩ ቦታዎች የሚገኙ ህብረተሰብ ክፍሎች መጠለያ የምግብና የመድኃኒት አቅርቦት ችግር እንዳለባቸው ለአሜሪካ ድምፅ ገልጠዋል። መስፍን አድራጌ ዝርዝሩን ይዘዋል። የአብዓላ ከተማ ከንቲባ አቶ ጣሂር ሀሰን ከመቀሌ አርባ ኪሎ ሜትር ርቀት ላይ ስለምትገኘውና ሁለቱን ክልሎች በቅርብ ስለምታዋስነው አብዓላ ከተማ ሲያስረዱ ህወት ተቆጣጥሯቸው ከነበሩ የአማራና አፋር ክልሎች ለቆ ከወጣ በኋላ አብዓላ ላይ ተደጋጋሚ ጉዳት ማድረስ ቀጥሏል ይላሉ። አብዓላ የአፋር ክልል የንግድ ከተማ ስትሆን በአብዛኛው አፋር የትግራይና የሌሎች ብሔር ነዋሪዎችን ጨምሮ በአጠቃላይ ወደ አምሳ የሚገምት ህዝብ ይኖርባት እንደነበር ቀደም ሲል ይወጡ የመንግስት የቁጥር መረጃዎች ይጠቁማሉ። ከንቲባ አቶ ጣሄር አሁን ነዋሪዎቿ በየቀኑ ከህወሓት ኃይሎች እየተሰነዘረ ነው ባሉት የከባድ መሳሪያ ጥቃት ህይወታቸውን ለመታደግ ወደ አቅራቢያቸው የአፋር ወረዳዎች መሰደዳቸውን ገልጸዋል። አሁንም ድረስ ያው አላቋረጠም። ንጹሐንን መደብደብ፣ በከባድ መሳሪያ መደብደብ እስካሁን አላቆምም። በእግረኛም ያው ወረራ እየሞከረ ነው። ያው መጀመሪያው ያው እንደሚታወቀው በየአካባቢ የሚያደርገውን ወረራና የንጹሐን ጭፍጨፋ ሙከራ ነው ያደረገው። ያኔ አልተሳካለትም። እስካሁን ግን አላቋረጠም። እስካሁን በከባድ መሳሪያ ንጹሐንን እየደበደበ ነው። በእግረኛም እየሞከረ ነው። ዘረፋ ለማድረግም ሙከራ እያደረገ ነው። ቢሆንም ግን ያው እንግዲህ አልተሳካለትም። ወደ ላይ ተመልሷል። እስቲል የቆመ ነገር የለም። ከባድ መሳሪያም እየተኮሰ ነው። ከከተማ ርቀት ባለው ቦታ ላይ ነው የሚገኘው። አያይዘውም በጥቃቱ ከንጹሐን ሰዎች ሞት በተጨማሪ የአምልኮት ቦታዎች፣ የመንግስት ተቋማትና የግል ባለ ሀብቶች ንብረት እንደወደመ ዘርዝረዋል። አቶ ጣሄር በሰውና በንብረት ላይ ደረሰ ያሉትን ጉዳት በቁጥር ለመግለጽ እየተካሄደ ነው ያሉትን ጥናትና ማጣሪያ መጠበቅ እንደሚያስፈልግ ተናግረዋል። አሁን ጥናቱን አልጨረስነውም። በጣም ብዙ ንብረት አለ። በተለይ የሃይማኖት ተቋማት፣ እስልምና ሃይማኖት ተቋማትም መስጂዶችን እዛ በአላ ላይ ያለው ቤተክርስቲያን ከላይ በሚወረውሩት ከባድ መሳሪያ ፈራርሰዋል። ጉዳቱ እየተጠና ነው። የግለሰብ ቤቶች፣ ሰው ህይወት ላይም በጣም ከባድ ጉዳት ነው እያደረሱ ያሉት፣ በከባድ መሳሪያ ማለት ነው። የአፋር ክልል መንግስት ህወሃት አሁንም ድረስ ጥቃት ማድረስ ቀጥሏል ሲል ላቀረበው ክስ ከህወሃት በኩል እስካሁን በቀጥታ የተገኘ ምላሽ የለም። ወደ ክልሉም የስልክ አገልግሎት ባለመኖሩ በዚሁ ጉዳይ ላይ በቀጥታ ደውለን ምላሽ ለማካተት ያልቻልን ሲሆን ከዚህ ቀደም ግን በከተማዋ ይኖሩ በነበሩ የትግራይ ተወላጆች ላይ ጥቃት መሰንዘሩን ገልጿል። ከዚህ ቀደም አሁን ክልሉን በማስተዳደር ላይ የሚገኘውና ራሱን የትግራይ መንግስት በሚል የሚጠራው አካል ባወጣው የጽሑፍ መግለጫ ከሁለት መቶ ሃምሳ የሚልቁ የትግራይ ተወላጆች በማንነታቸው ብቻ አበዓላ ውስጥ መገደላቸውን መግለጹ ይታወሳል ከዘጠኝ መቶ የሚበልጡት ደግሞ ከቤት ንብረታቸው በኃይል ተፈናቅለው ወደ እንደርታ ለመሄድ መገደዳቸውን፣ የተፈናቀሉትም በዋናነት ሴቶች፣ የዕድሜ ባለጸጎችና ሕፃናት መሆናቸውንም መግለጹ ይታወሳል። ቁጥራቸውን ለጊዜው ያልታወቀ ሲል የገለጻቸው ሰዎችም ታስረው ወደ ሰመራ መወሰዳቸውንና በድርጊቱ ላይ የኤርትራ ስራ ይተሳትፏል ሲል ከሶ ነበር። በሌላ በኩል በንግድ ስራ ይተዳደሩ እንደነበር የገለጹት የአበዓላ ከተማ ነዋሪው አህመድ ሙሳ ስድስት ልጆቻቸውና የእድሜ ባለጸጋ አባታቸው ተፈናቅለው ከፊሎቹ ወደ በረሃሌ ቀሪዎቹ ደግሞ ወደ ሌላ አካባቢ ለመሰደድ እንደተገደዱ ተናግረዋል። በአለ ላይ ከተጀመረው ውጊያ ውስጥ እዛው ነዋሪ ነበርን እና በጣም በአስቸጋሪ ታሰብት የተጀመረው ውጊያ ላይ ያው ተፈናቅለን ምንም ሳንይዝ ያው በባሎ ነው የወጣ ነው ልብስም ልጆቹም ልጅ ወደት እንደሄደ በባት ወደት እንደሄደ ሳይታወቅ ዛው የቀረው ንብረት እንኳን ህጻናት የምናነሳበት መንገድም ክፍተትም አልነበረም። በኋላ ያገኘ አገኘ ሬሳውም እንደሞት ያው መሞቱም መቅረቱም ያልታወቀበትም አለ አውሬ የበላም አለ። ያው እኛ አሁን ረብቲ አካባቢ ነው ያለ ነው። ያው አቅም ያለው አቅም ያለው እግር ጉዞ ነው የወጣ በመሀል ከበረ መሳሪያ ገድለው መንገድ ላይ የሚገዛ በወርወራ በምናምን አለ። ሁሉም ለራሱ ህይወት ልጅም ሰትል ምን ሰትል ሩጫ ነበር። ለጊዜው ማረፊያቸውን ረብቲ ወደ ምትባል አነስተኛ ከተማ ያደረጉት አቶ አህመድ በስደት ሂደቱም ውስጥ አሳዛኝ ሰብአዊ ጉዳቶች ደርሰዋል ብለዋል። ብዙ ከሳራ ደርሶብናል። እንግዲህ ማቋቋሚያም የለም የለ ለ የሚበላም የሚጠጣም ያው የምትጠለል በት እንኳን የሌለ ማህበረሰብ ያው ምን እንደሚያስፈልግ ዛፍ ስር እንደሚኖር ልጅም ህፃን ይዘ አይኑ እያየ እንግዲህ እምባ ማንባት ነው እንጂ ሌላው አበአላ ውስጥ በንግድ ስራ አተዳደር ነበር ያሉት መሐመድ ሳልህ የህወሓት ኃይሎች በሚሰነዝሩት የከባድ መሳሪያ ጥቃት ምክንያት አካባቢያቸውን ለቀው ወራብቲ ከተማ መምጣታቸውን ይናገራሉ። ግንታ በከፈ ጦርነት በከባድ መሳሪያ ከተማውን ሲገበድብ ለብሳሳሮም ማህበረሰቡም እንዳለ ነው ተፈናቀለ። በሌሊቱ ነው የወጣ ነው። መኪናም አይገኝም በዛ ሰዓት፣ ንብረቱም እንዳለ እዛው ጥለን ነው ነው የወጣ ነው አሁንም መጠ ኢትዮጵያን ብዙም አላገኘንም። አሁን ወደ ከረብቲ ከፍ ብለው ረብ ረብቲ ሚባል አካባቢ አረብቲ አካባቢ መጠለያም አላገኛችሁም? መጠለ ያገኙም አሉ፣ ግን አብዛኛው ብዙዎቹ አላገኙም። አጠቃላይ ከተማ ማህበረሰብ እንዳለን ትንችላለ ከተማ አሁን ረብቲ ራሱ ራሱ ትንሽ ከተማ ከተማ መሸከም ከሚገባት በላይ በርካታ ተፈናቃዮችን እንደያዘች የሚጠቁሙት አቶ መሐመድ በዚህም ምግብና መጠለያ ማግኘት አስቸጋሪ ሆኗል። አሳሳቢ የመድኃኒት እጥረት ተከስቷል። ከመንግስት በኩል የሚደረገውም ድጋ ድጋፍ ህይወትን ለማቆየት እንጂ በቂ አይደለም ብለዋል አስተያየት ሰጪው። የአካባቢው ተጋግዞና የመኖር ባህል ባይኖር ጉዳቱ አስከፊ ሊሆን እንደሚችል ጠቅሰዋል። ለአፍታ ባገኙት አጋጣሚ ወደ አበአላ ተመልሰው ንብረታቸውን ለመመልከት ሙከራ አድርገው እንደነበር ያስታወሱት አቶ መሐመድ የንግድ ድርጅታቸውን ባለበት እንዳላገኙት ተናግረዋል። ወደ ከተማዋ ለመዘለቅ ሙከራ አድርገው ነበር ያሏቸው የህወሀት ኃይሎች አካባቢውን መዝረፋቸውንና መውሰድ ያልቻሉትንም አውደማቸውን አመልክተዋል። እዛ ለሌት ገብቶ ነበር እነሱ ከተማ ንብረት። በሌላ በኩል የአብአላ ከተማ ከንቲባ ከስልሳ ሺህ የሚልቁ ተፈናቃዮችን በሶስት መጠለያ ካምፖች ለማሰባሰብ ቢሞከርም አሁንም በተበታተነ መንገድ ተፈናቅለው የወጡ ሰዎች መኖራቸውን አመልክተዋል። በጣም በየቦታ ተበታትኖ ነው የነበረው መጀመሪያ አካባቢ ህዝቡ ማለት ነው። ስለዚህ ወደ ሶስቱም የመሰብሰብ ስራ ጀምረን፣ ያው በሶስት ቦታ ላይ አስፍረናቸዋል። እዛ ላይ ነው አሁን በሶስቱ በተመረጡ ሶስት አይዲፒ ሴንተሮች ላይ ነው አሁን ድጋፍ ተጀምሮ ያለው ማለት ነው። አሁን ተጀምሯል እዛ በየቦታው ላይ ማለት ነው። ቦታዎቹ ቢድሉ የሚባላል፣ ሁለተኛው ደግሞ እርኩዲ ነው። ሶስተኛ ደግሞ ያው ጉቤ ነበረ። ጉቤ ባደረግነው ጥናት አሁን ላይ እዛ ለማስፈር ትንሽ ችግሮች ስላጋጠሙ ዋሳማ ላይ ነው ያደረግነው። እዛ ሶስት አይቶች ላይ ሆኖ የሚረዱ ሰዎች ወደ ሰላሳ ሺህ አካባቢ የሚሆኑ ሰዎች ናቸው። ሊጨምር ይችላል። በየ ርቆ ሂዶ የነበሩ ሰዎች ገና አሁን እየተመ ያሉበት ሁኔታ ገና ስላለ ማለት ነው። እነሱ በሚተኩሱት መሳሪያ በጣም ብዙ ንጽሀን ስለሞቱ ህይወታቸውን ለማትረፍ ሲሉ ወደ ጫካና ወደ የተራራው ሂዶ እዛ አካባቢ ነው ያሉት። ከተማ ላይ ህዝብ የለም። ለተፈናቀሉ ሰዎች በክልሉ እና በበጎ አድራጊ ተቋማት በኩል ሰብአዊ ድጋፍ ለማድረግ ቢሞከርም ከችግሩ ስፋት አንጻር ድጋፉ አነስተኛ መሆኑን ያስታወሱት ከንቲባው ለአገር አቀፍ እና ለዓለም አቀፍ ማህበረሰብ የእገዛ ጥሪ አስተላልፈዋል። የክልሉ መንግስት ድጋፍ እያደረገ ነው የተለያዩ ግብረሰናይ ድርጅቶች። ድጋፍ እያደረጉ ነው። ቢሆንም ግን በቂ አይደለም። በጣም ድጋፍ ያስፈልጋል። እያንዳንዱ በየአካባቢ ያሉ ህዝብ በጣም ተበታትኖ እየተቸገረ ያለበት ሁኔታ ስላለ፣ በብርድም በረሃብም እየተቸገረ ያለበት ሁኔታ ስላለ አሁንም ትልቅ ድጋፍ እንፈልጋለን። ለአሜሪካ ድምጽ ሬዲዮ መስፍን አራጊ